የቀድሞውን የዚምባብዌ ፕሬዚዳንት ሮበርት ሙጋቤን ባለፈው ዓመት ዘልፈሻል በሚል ታስራ የነበረችውን የዩናይትድ ስቴትስ ዜጋ ክስ አንድ የአገሪቱ ፍርድ ቤት ውድቅ አድርጎ በነጻ አሰናብቷታል። ሴባስቲያን ሞፉ ከኸራር ያጠናቀረው ዘገባ አለ፣ ሰሎሞን አባቴ ያቀርባል። ማርታ ኦዶኖቫን ያኔ የዘጠና ሦስት ዓመቱን ፕሬዚደንት ሮበርት ሙጋቤን የሚያዋርድና ሥልጣናቸውን የሚጋፋ ዘለፋ አድርሰሽባቸዋል ብለው ነበር። ባለሥልጣናቱ ባለፈው ህዳር መጀመሪያ ላይ የያዟት ስግብግብና ንክ ብላ ነበር ቱዊት ያደረገችው። ኦዶኖቫን ቀደም ሲልም በፕሬዚደንቱ ላይ እንዲሁ ኃይለ ቃላት ሰንዝራ እንደነበር ተገልጿል። አቃቢያነ ሕጉ ክሳቸውን አጠናቀው ዶሲያቸውን የሚያቀርቡበትን ጊዜ ሲጠየቁ ቀን መቁረጥ ባለመቻላቸው የሐራሬው ወረዳ ፍርድ ቤት ዳኛ ራምቢድዛይ ምጓጓ ጉዳዩን ውድቅ አደረጉት። ከፈለጋችኋት ካለችበት ጥሯት፣ ከእንግዲህ ይዛችሁ ልታቆዩት አትችሉም አሉ ዳኛው። የሃያ አምስት ዓመቷ የማጋምባ ቴሌቪዥን ባልደረባ ማርታ ፈጽመሻል የተባለቻቸውን ፕሬዚደንቱን የማዋረድና ስልጣናቸውን የመጋፋት ውንጀላዎች አልፈጸምኩም ስትል አስተባብላለች። ዛሬ ግን ከችሎቱ የዳኛውን ቃል ሰምታ ስትወጣ ይጠብቋት ለነበሩ ጋዜጠኞች ምንም መናገር አልፈለገችም። ማርታ በአንድ ሺህ ዶላር ዋስ ከመለቀቋ በፊት በዚምባብዌ እጅግ የተጠናከረ ጥበቃ በሚደረግበት እስር ቤት ውስጥ ለአንድ ሳምንት ታስራ ቆይታለች። ለማርታ ሊከራከሩ የቆሙት የዚምባብዌ የሰብአዊ መብቶች ጠበቆች ማኅበር አባል ኦቤሻቫ ከፍርድ ቤቱ ሲወጡ ለሪፖርተሮች በሰጡት ቃል ቀድሞም ቢሆን ጉዳይ አልነበረም ብለዋል። መጀመሪያም ለክስ የሚያበቃ ጉዳይ አልነበረም። መንግሥቱ ጉዳይ ብሎት የነበረው ነገር ዛሬ ፈራረሰ። ፍርድ ቤቱም ቃሉን በመጠበቁ ደንበኛችንንም ከተጠያቂነት ነጻ በማድረጉ በጣም ተደስተናል ብለዋል። ሻቫ ኦዶኖቫን ባለፈው ወር ለችሎቱ አቤት ብላ በነበረ ጊዜ አቃቤ ሕግ ክስ የሚመሠረትበትን ጊዜ ካላሳወቀ ጉዳዩን ውድቅ እንደሚያደርጉ ዳኛው አሳውቀዋት ነበር። በዚምባብዌ ሕግ መሠረት መንግሥቱ ክስ የሚመሠረትበትን ቀን ካሳወቀ የተከሳሹን ዋስትና መብት አንስቶ መልሶ ሊጠራ ይችላል። የዚምባብዌ ጦር ሙጋቤን አስወግዶ ምክትላቸው የነበሩትን ኤመርሰን ምናንጋጓን ለፕሬዝደንትነት ለፕሬዚደንትነት የሰየመው ማርታ ከታሰረች ከጥቂት ሳምንታት በኋላ ነበር። ማርታ የምትሰራበት ማጋምባ ቴሌቪዥን የፖለቲካ ስላቆችና አስቂኝ ፕሮግራሞችን እየሰራ የሚያወጣ አነስተኛ የሚዲያ ኩባንያ ነው።